እንደምናመሽታችሁልኛል የተከበራችሁ አድማጮቼ። በኦሎምፒክና ሌሎች ስፖርቶች ሀገራቸውን ለሚያስጠሩ የሚሰጠው የመሬት ሽልማት ይቀጥላል ተባለ። በትላንቱ የቻይና ማራቶን የኢትዮጵያ አትሌቶች በሁለቱም ጾታ አሸንፈዋል። በእግር ኳስ ዋሊያዎች በጋናው ብላክ ስታር አምስት ለዜሮ ተሸኙ። የሚሉትን ይዘናል፤ አብራችሁን ቆዩ። በኦሎምፒክ መድረኮች ሀገራቸውን ለሚያስጠሩ አትሌቶችና ሌሎች ስፖርተኞች የሚሰጠው የቤትና ሕንጻ መስሪያ ቦታ ወይም መሬት ሽልማት እንደሚቀጥል ጠቅላይ ሚኒስትር ኃይለማርያም ደሳለኝ መናገራቸው ተገልጿል። እስክንድር ፍሬው ተከታዩን ዘገባ ልኳል። የቤት ወይም የሕንፃ መስሪያ ቦታ ለስፖርተኞች በተለይም የኦሎምፒክ ሜዳሊያ ለሚያስገኙ አትሌቶች ከሚበረከቱ የማበረታቻ ሽልማቶች አንዱ ሆኖ ቆይቷል። በአዲስ አበባ እንደዚሁም በክልል ከተሞች የሚታዩና በታዋቂ አትሌቶች ስም የተሰየሙ የንግድ ሕንፃዎች ሆቴሎችና ሌሎች ይህንኑ የሚያስታውሱ ናቸው። በአቴንስ ኦሎምፒክ የአምስት ሺህ ሜትር ሩጫ የወርቅ ሜዳሊያ ካገኘችበት ጊዜ ጀምሮ በአትሌቲክሱ ዓለም ገናና ስም ያተረፈችው በአሸናፊነትም የቀጠለችው መሰረት ደፋር ሽልማቶቹ ከፍተኛ ቦታ እንደሚሰጣቸው ማበረታቸው፣ ትናገራለች። ማበረታቻ ሽልማት በተለይ ከሀገር ከሀገር መንግስት ስታገኝ በጣም የተለየ ስሜት አለው። ይሄ እንግዲህ አሁን ከዚህ በፊት እንደተደረገው ለተወሰነ ጊዜ ይሄ የመሬት ሽልማቶች ቀርተው ነበረ። ከዚህ በፊት ግን እኔም ሌሎችም አትሌቶች የመሬት ሽልማት የተለያዩ ከመንግስት ተሸልመናል። በዛ ሽልማቶች ደግሞ በጣም ለውጤታችን ከፍተኛ አስተዋጽኦ አለው ለሀገርም ለብዙ ነገሮች በጣም ትልቅ አስተዋጽኦ አለው። እንደተባለውም የቤትና የህንፃ መስሪያ ቦታ ወይም መሬት የመሸለሙ ነገር በተለይ ባለፉት ሁለትና ሶስት ኦሎምፒኮች አልታይም። የዚህ አይነቱ የማበረታቻ ሽልማት መቀጠል ከጠቅላይ ሚኒስትር ሀይለማርያም ደሳሌ ጋር የተወያየው የኢትዮጵያ ኦሎምፒክ ኮሚቴ ካነሳቸው ነጥቦች አንዱ መሆኑን ጠቅላይ ሚኒስትሩም አዎንታዊ ምላሽ መስጠታቸውን የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ አብራርተዋል። ክቡር ጠቅላይ ሚኒስትሩም በዚያው ልክ እንደውም ያሉት ምንድነው ነው አትሌቶቻችን መሬት በመውሰዳቸው ሀገሪቱ ተጠቀመች እንጂ አልተጎዳችም። ኢንቨስት አድርገው ስራ እድል ፈጥረዋል። የአገር ገጽታ ላይ ድርሻ በርክተዋል። ለዚህ እነሱ ይበርቱ፣ እኛ ደግሞ እንደ መንግስት እንደ ኢትዮጵያን ሕዝብ እንደሚወክል አካሉነን ማንኛውንም ከመሬት ሽልማት ጀምሮ እናደርግላቸው እናደርግላቸዋለን የሚል ትልቅ የሚያበረታታ ንግግር ነው ያደረጉት። እንግዲህ አትሌቶቻችን በመውሰዳቸው መሬት በመውሰዳቸው ኢንቨስት አድርገዋል አገሪቱም ትጠቀማለች ሲሉ ከተማ ውስጥ መናያቸው አሉ ዶክተር አሸብር አሁን ኃይሌ ገብረስላሴ ህንፃ ስለ ሽስህን ህንፃ ብርሃን ያደር ህንፃ የቀነኒሳ ሆቴል የሚል ሁሉ እነዚህ እነዚህን ማለታቸው ነው ከተማ ውስጥ የሚታዩትን እንደውም በስም የጠቀሱት አዋን ሰለ የሚገኘውን የገዛኛና ና የአትሌልፍነሽ እንደዚሁም ዶክተር ሻለቃይል ገብረ እሱንም እንደ ምሳሌ አንስተው ነበረ። የሚበረከተው ሽልማት ከማበረታቻነቱም በዘለለ ለአገር ጭምር እንደሚጠቅም የአትሌት መሰረት ደፋር እምነት ነው። ጊዜ ለሚመጡ አትሌቶችም በርትተው እኛ ያገኘነውን ሽልማት አግኝተው ለሀገራቸውም ለህዝብም ትልቅ ነገር ይሰራሉ ብዬ ያስባለሁ። ከጠቅላይ ሚኒስትሩ ጋር የተደረገው ውይይት እጅግ ጠቃሚና ሌሎች ውጤቶችም የተገኙበት እንደሆነ ዶክተር አሸብር ወልደ ጊዮርጊስ ተናግረዋል። ጠቅላይ ሚኒስትር ኃይለማርያም የኦሎምፒክ ኮሚቴው የበላይ ጠባቂ እንዲሆኑ የቀረበላቸውን ጥያቄ መቀበላቸውን የሀገሪቱ የስፖርት ምክር ቤት ሰብሳቢ ለመሆንም መስማማታቸውን ዶክተር አሸብር አመልክተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድር ፍሬውን ከአዲስ አበባ አመሰግናለሁ። በሌላ የአትሌቲክስ ስፖርት ዜና በትላንቱ በቻይና ከተማ ላንጁ ማራቶን ኢትዮጵያውያን በሁለቱም ጾታ አሸንፈዋል። የወንዶቹን ከልክሌ ገዛህኝ፣ የሴቶቹን አሸቴ በከሬ ናቸው በበላይነት ያጠናቀቁት። በቢጫው ወንዝ ዙሪያ በተካሄደው በዚህ የቻይናው ማራቶን ከልክሌ ገዛህኝ 42ቱን ኪሎ ሜትር በ2ሰዓት 11 ደቂቃ ከ54 ሴኮንድ በሆነ ጊዜ ሲጨርስ ከሁለት ዓመት በፊት በሌላው ኢትዮጵያዊ አባይነህ አየለ ከተመዘገበው የኮርሱ ሬኮርድ በአንድ ደቂቃ ከ44 ሴኮንድ አንሶ ተገኝቷል። ከልክሌ ገዛኸኝ በቻይና ማራቶን ድል ሲቀዳጅ ትላንት ለስድስተኛ ጊዜ መሆኑ ተመዝግቧል። ፍቃዱ ከበደ በሁለተኝነት ገብቷል። በሴቶቹ የወቅቱ ሻምፒዮና ፀሐይ ደሳልኝ አስራ አምስተኛው ኪሎ ሜትር ላይ አቋርጣ በመውጣቷ አሸቴ በከሬ ተክታት በአንደኝነት ገብታለች። አሸቴ ዘንድሮ በቶኪዮ ማራቶን በሰባተኝነት በሶል ደግሞ ደቡብ ኮሪያ በሁለተኝነት ማጠናቀቋ አይዘነጋም። በመጨረሻው ኪሎ ሜትር ላይ ከሌላዋ ኢትዮጵያዊት ትዕግሥት ግርማ የጠበቃትን ከባድ ፉክክር ተወጥታ ነው ማሸነፍ የቻለችው። 23203 ነው ጊዜዋ። ትዕግሥት ሁለተኛ፣ አበባ ገብረ መስቀል ሦስተኛ ሆነዋል። በሌላ የአትሌቲክስ ስፖርት ዜና ቅዳሜ ዕለት ፈረንሳይ ውስጥ በተካሄደው የዊለር ሱር ቱር የ2017 የዓለም ዋንጫ አቀበት ሩጫ ውድድር ኤርትራዊው ፔትሮ ማሙ አሸንፏል። በወስገስ ተራራ ላይ ጥብጣቡን በጥሶ ሲያልፍ ፔትሮ ማሙ 59 ደቂቃ ከ58 ሴኮንድ ነው ያስመዘገበው ጊዜ። በዚህ ውድድር ፈረንሳይ ሁለተኛ፣ ኢጣሊያ ሦስተኛ ሆነዋል። ቀጣዩ ዙር ውድድር በያዝነው ወር ማብቂያ ላይ ኢጣሊያ ውስጥ ይደረጋል ተብሏል። አትሌቲክሱ ይኸው ነው። በእግር ኳስ ስፖርት ዜና እንደ አውሮፓውያን ዘመን አቆጣጠር በ2019 ካሜሩን በምታስተናግደው የአፍሪካ ዋንጫ ማጣሪያ የሚሳተፉትን የ15 ሀገር ብሔራዊ ቡድኖች መለየት የሚያስችለው የመጀመሪያው ምድብ ማጣሪያ ግጥሚያዎች በሳምንቱ ማብቂያ ተካሂደዋል። ያልተጠበቁ አስገራሚ ውጤቶችም ተመዝግበዋል ይላል የአዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል። መቀጠል ትችላለህ ገዛኸኝ። በምድብ ስድስት የተገለገለው የኢትዮጵያ ብሔራዊ ቡድን በጋና ሁለተኛ ከተማ ኩማሲ በባያራ ስቴዲየም ትናንት ጥቋቁር ከዋክብቶችን ገጥሞ በሰፊ የግብ ልዩነት አምስት ለባዶ ተሸንፏል። በፍጹም የጨዋታ የበላይነት እስከ ረፍት ሶስት ለባዶ የመራው የጋና ብሔራዊ ቡድን ከረፍት መልስም ሁለት አክሎበት የብላክ ስታርና የዋላዎቹ የእግር ኳስ ደረጃቸው እጅግ የተራራቀ ላይናታች መሆኑን በግልጽ አሳይተዋል። ከአስራ ሁለቱም ምድቦች የኢትዮጵያ ብሔራዊ ቡድን ጎል የተቆጠረበት ሆኖ መገኘቱም ሌላው መላውን የስፖርት ቤተሰቦች አንገት ያስደፋ አሳፋሪ ሽንፈት ሆኑባቸዋል። በዚሁ ምድብ የሚገኙ ሴራሊዮንና ኬንያ ፍሪታውን ላይ በሴራሊዮን ሁለት ለአንድ አሸናፊነት ተጠናቋል። ምድቡን የጋና ብሔራዊ ቡድን በሶስት ነጥብና በአምስት ንጹህ ጎል ሲመራ፣ የሴራሊዮን ቡድን በሶስት ነጥብና በአንድ ጎል ሁለተኛ፣ ኬንያና ኢትዮጵያ በጎል ዳ ሶስተኛና አራተኛ ናቸው። በምድብ ስምንት የወቅቱ የአፍሪካ ሻምፒዮን ኮትዲቯር በጊኒ ሁለት ለአንድ፣ በምድብ አምስት ደግሞ ናይጄሪያ በደቡብ አፍሪካ ያሁን በየሜዳቸው ሁለት ለባዶ መሸነፋቸው ያልተጠበቁ አስገራሚ ውጤቶች ናቸው። ሌሎች የምድብ ማጣሪያ ጨዋታዎችም ተካሂደዋል። ሁለተኛው የምድብ ማጣሪያ ጨዋታዎች ከዘጠኝ ወራት በኋላ ይቀጥላል። አመሰግናለሁ። ገዛይም፣ በነገራችን ለአድማጮች አድማጮች በፊፋ ማለትም በዓለም አቀፉ የእግር ኳስ ፌዴሬሽኖች ማህበር መሰረት የኢትዮጵያ ብሔራዊ እግር ኳስ ቡድን በአፍሪካ ቦታው 36ኛ ሲሆን በዓለም ደረጃው 124ተኛ ነው። እንደ አውሮፓውያን ዘመን አቆጣጠር በ1962 ዓ ም ብቻ ዋንጫ ያገኘው ውድድሮቹን ባስተናገደበት ወቅት ሲሆን ለ31 ዓመታት ግድም ለፍጻሜ ውድድር ማለፍ ሳይችል መቆየቱም ይታወቃል። ገዛሃኝ እንዳለው በተለይ ባለፈው ቅዳሜ በጋና አምስት ለዜሮ መሸነፉ ያልተጠበቀና አነጋጋሪ ሆኗል። በዚህ ላይ ወደፊት ባለሙያዎችን አነጋግረን በሰፊው ልንመለስበት እንሞክራለን። ለዛሬ በዚሁ እናብቃ። ሳምንት ሰኞ እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።